የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች ከቅዳሜ ሚያዝያ 30 2013 ዓ ም ዝግጅት ጋር ሶሎሞን አባተ ነኝ የምሽቱ አስተናጋጃችሁ። የትግራይ መልሶ ማቋቋሚያ ፈንድ ወይም ኤፈርት ዛሬ ምን ላይ ይገኛል? በዚህ ሰዓት አልመዳ፣ ሳባ፣ አዲግራት መድኃኒት ፋብሪካ፣ ውቅሮ ሻባ ቆዳ ፋብሪካ፣ ሶር ኮንስትራክሽን፣ ኢዛና ወርቅ ማዕድንና ህይወት እርሻ ሙሉ በሙሉ በሚባል ደረጃ የወደሙ ድርጅቶች ናቸው። የተቀሩትም ሰባቱ ሙሉ በሙሉ ባይወድሙም ያው በተለያየ ደረጃ ዘረፋ ወይም ውድመት የተፈጸመባቸው ድርጅቶች ናቸው። ስለዚህ በአጠቃላይ ውድመትም ዘረፋም ያልደረሰበት የትምህርት ድርጅት የለም ማለት ይቻላል። የባላደራ ቦርዱ አባል አቶ ሙሉ አለም ብርሃነ ለአሜሪካ ድምፅ ከሰጡት ማብራሪያ የተቀነጨበ ነው የሰማችሁት። ይዘናቸዋል። ሌሎችም በርካታ ዝግጅቶችን ይዘናል። ለዚህ ምሽት እስከ ምሽቱ አራት ሰዓት ከእኛ ጋር ሆኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናመሻችሁ አድማጮች፣ የሰዓቱን የዓለም ዜና የማሰማችሁ ጽዮን ግርማ ነኝ። በህንድ ባለፉት 24 ሰዓታት 401 ሺ አዲስ የኮቪድ-19 ቫይረስ ተያያዦች መገኘታቸውንና ከ4200 በላይ ሞት መመዝገቡን የህንድ የጤና ሚኒስቴር አስታውቋል። ይህ በህንድ እየተባባሰ የሄደው አስደንጋጭ ቁጥር እስከ ግንቦት ድረስ እየቀጠለ እንደሚሄድ የህብረተሰብ ጤና ባለሙያዎች ተናግረዋል። የህንድ ዋና ተቃዋሚ ፓርቲ መሪ የሆኑት ራሁል ጋንዲ ትላንት ለጠቅላይ ሚኒስትሩ በጻፉት ደብዳቤ ከቤት ያለመውጣት ክልከላ ብሔራዊ ሆኖ እንዲታወጅ፣ የክትባት ዘመቻው እንዲፋጠንና ልውጦቹን ቫይረሶች ፈልጎ የማግኘቱ ስራ እንዲጨምር አሳስበዋል። ጋንዲ ጨምረው ቫይረሱ ከቁጥጥር ውጪ በሆነ መልኩ በሀገር ውስጥ እንዲስፋፋ መተው ለሀገሪቱ ሕዝብ ብቻ ሳይሆን መላውን ዓለም ሊያዳርስ የሚችል ጥፋት ያደርሳል ብለዋል። እንግሊዝም በህንድ የሚገኘውን የኮቪድ ቫይረስ ዝርያ እጅግ አሳሳቢ መሆኑን አስታውቃለች። በሌላ ዜና የሮማ ካቶሊክ ርዕሰ ሊቃነ ጳጳሳት አባ ፍራንሲስ ለክትባቱ ለፈጠራ መብት የሚደረገው ከለላ በጊዜያዊነት መነሳቱን እንደሚደግፉ አስታወቁ። ክትባቱ ለገበያ መቅረቡንም ተቃውመዋል። የዓለም የጤና ድርጅት አርብ ዕለት ቻይና በአስቸኳይ ጥቅም ላይ እንዲውል ያመረተችውን የኮቪድ-19 ክትባት ያጸደቀ ሲሆን ሲኖ ፍራም በተሰኘው በቻይና መንግስት ቁጥጥር ስር ባለው የመድኃኒት ማምረቻ የተሰራው ክትባት የጤና ድርጅቱ ያጸደቀው የመጀመሪያ በምዕራብ ሀገር ያልተሰራ ክትባት ሆኗል። ሲኖፍራም የተሰኘው ክትባት እስካሁን በቻይና እና በዓለም የተለያዩ ክፍሎች ለሚገኙ በሚሊዮኖች ለሚቆጠሩ ሰዎች ተሰጥቷል። የዓለም የጤና ድርጅት ያሳለፈው ውሳኔም ሲኖፍራም የኮቪድ ክትባት በዓለም ዙሪያ በፍትሐዊነት እንዲዳረስ ለማድረግ በተቋቋመው የኮቫክስ የተሰኘ ፕሮግራም ውስጥ እንዲካተትና ዝቅተኛ ገቢ ባላቸው ሀገራት እንዲዳረስ ይረዳል። ይህ ውሳኔ በሚቀጥለው ሳምንት መጀመሪያ ላይ እንደሚወሰንም የጤና ድርጅቱ ገልጿል። በሜክሲኮም በኮቪድ-19 ተይዘው ወደ ሆስፒታል የሚገቡ ሰዎች ቁጥር 16 ከመቶ ዝቅ ማለቱና የጤና ባለሙያዎች ያስታወቁ ሲሆን ይህም የኮሮና ወረርሽኝ ከተነሳ ወዲህ ዝቅተኛው ቁጥር ሆኖ ተመዝግቧል። በስፔንም የኮሮና ቫይረስ ተያዦች ቁጥር በመቀነሱ በብሔራዊ ደረጃ የተጣሉ ገደቦችን እያላላች ትገኛለች። ሆኖም በክልል ደረጃ ያሉት ክልከላዎች ግን እንዳሉ ይቀጥላሉ። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት ነው። በአፍጋኒስታን ካቡል ውስጥ በሴቶች ትምህርት ቤት አቅራቢያ ቅዳሜ ዕለት የፈነዳ ቦምብ ቢያንስ ሰላሳ ሰዎችን ሲገድል ከ ሃምሳ በላይ አቁስሏል። የአፍጋኒስታን የሀገር ውስጥ ጉዳይ ሚኒስትር ቃል አቀባይ የሆኑት ታሪክ አራያን እንደተናገሩት ከተጎጂዎቹ መካከል አብዛኞቹ ወጣት ተማሪዎች ሲሆኑ የሟቾቹ ቁጥር ከዚህ በላይ ሊጨምር እንደሚችል ፍራቻ እንዳላቸውም ገልጸዋል። ሀምሳ ሁለት ጉዳት የደረሰባቸው ሰዎች በአካባቢው ወደሚገኙ ሆስፒታሎች ተልከዋል። በጥቃቱና መንግስት የተሻለ ጥበቃ ሊያደርግላቸው ባለመቻሉ የተቆጡ የአካባቢው ነዋሪዎች በአምቡላንስ ሳይቀር ጥቃት በማድረሳቸው ከጥቃቱ የተረፉትን ማዳኑን ስራ አስቸጋሪ አድርጎት እንደነበር የአይንም ማኞች ገልጸዋል። ለጥቃቱ እስካሁን ኃላፊነት የወሰደ አካል የለም። የታሊባን ታጣቂ ቡድን ቃል አቀባይ እጁ እንደሌለበት በመግለጽ በአፍጋኒስታን ሲቪል ህዝቦች ላይ የሚደርስ ጥቃትን አውግዘዋል። በኢየሩሳሌም አላቅሳ በተሰኘ መስጅድ ውስጥ በፍልስጤምና እስራኤል ፖሊሶች መካከል በተነሳ ግጭት ከ ሁለት መቶ በላይ ፍልስጤማውያን መቁሰላቸውን የጤና ባለሙያዎች አስታውቀዋል። በመሰብሰቢያ ቦታዎች ላይ ፖሊስ የጣለውን ክልከላ ተከትሎ የሮሞዳን ጾም ከገባ አንስቶ በምሽት ተቃውሞዎች ሲካሄዱ የቆዩ ሲሆን ከቅርብ ቀናት ወዲህ ከቤታቸው እንዳይባረሩ ስጋት ያደረባቸው በምስራቅ ኢየሩሳሌም የሚኖሩ በደርዘን የሚቆጠሩ ፍልስጤማውያን ተቃውሞውን በማበረታታታቸው አስርት አመታት ያስቆጠረ ግጭት ተባብሷል። በአል አቅሳ መስጅድ ውስጥ የሙስሊም አማኞች የምሽት ጸሎት እያከናወኑ ባለበት ወቅት ብዛት ያላቸው የእስራኤል ፖሊስ ራሳቸውን መከላከያ ትጥቅ ለብሰው በቦታው መሰማራታቸውን ተከትሎ የተነሳውን ሁከት ማን እንደጀመረው እስካሁን በግልጽ አልታወቀም። የፍልስጤም የአደጋ ጊዜ ፈጥኖ ድራሽ የሆነው ቀይ ጨረቃ እንዳስታወቀው በግጭቱ የቆሰሉ 88 ሰዎች ሆስፒታል ገብተዋል። የፍልስጤም የጤና ሚኒስቴር 83 ሰው ሰዎች በጎማ በተሰራ ጥይት መቁሰላቸውንም ያስታወቀ ሲሆን ሶስት ሰዎች አይናቸው ላይ መመታታቸው መመታታቸውና ሁለት ሰዎች ከባድ የጭንቅላት አደጋ እንደደረሰባቸው፣ ሁለቱ ደግሞ አገጫቸው መሰበሩን ጨምሮ ገልጿል። አድማጮች፣ ለዜናው የተመደበው ጊዜ በዚሁ አበቃ። ከቀሬ ቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። አመሰግናለሁ። ሲሆን ለዜናው ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርጽ በ25 ሜትር ባንድ በ11610 ና በ1270 ኪሎ ኸርጽ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ሚያዝያ 30 2013 ዓ ምህረት ምሽት ፕሮግራም ነው። ኮቪድ-19ና የኢትዮጵያ መገናኛ ብዙሃን ፈተናዎች ከዚህ በፊት እንግዲህ መንግስትን ነበር ጋዜጠኛውን ሚዲያውም የሚፈራው በዚህ ፍራቻ ራሱን ሴንሰር እንዲያደርግ የሚደረገው መንግስትን ፍራቻ ነበር። አሁን ግን ከሀገሪቱ ወቅታዊ ሁኔታ ጋር በተያያዘ ብሔርተኝነት ጥግ በመሄዱ እና የማህበራዊ ሚዲያ አጠቃቀማችንም ፈር የለቀቀ መሆን ሌላ ስጋት ለጋዜጠኛውም ለሚዲያውም ያመጣ ይመስለኛል። በዚህ ምሽት ዝግጅት አለን። አሁን ወደ መጀመሪያው የምሽቱ ቅንብር እንዝለቅ። የትምዕት ወይም የኤፈርት አመራራ ባለን ይዘናል በተለያዩ መስኮች የተሰማሩ አስራ አራት ግዙፍ የንግድ አምራችና አገልግሎት ሰጪ ድርጅቶችና ተቋማትን በሚያስተዳድረው እንዲሁም የሌሎች ሰባት ትልልቅ ድርጅቶች ባለ አክሲዮን በሆነው ከእንግሊዝኛ መጠሪያው ኤፈርት የተባለ በሚታወቀው የትምእት ወይም የትግራይ መልሶ ማቋቋሚያ ፈንድ ድርጅቶች አጋጥሟቸዋል በተባለው ውድመትና ጥፋት 11 ቢሊዮን ብር የሚገመጥ ጉዳት እንደደረሰባቸው በውስጥ አቅማችን አድርገነዋል ያሉትን ጥናት አንተርሰው የባላደራ ቦርዱ አባል አቶ ሙሉ አለም ብርሃነ ለአሜሪካ ድምፅ ገልጸዋል። አለም ፍስሐ ነው ያነጋገራቸው። ቀጥሎ ይቀርባል። በስራ ላይ የነበሩ የትምህርት ድርጅቶች 14 ሲሆኑ በሰባት ትላልቅ ድርጅቶች በነወጋገን ባንክና ሜጋ ህትመት ትልቅ ድርሻ ያለው ድርጅት ነው። የትምህርት ድርጅቶች 22 ሺህ ቋሚና 30 ሺህ ጊዜያዊ፣ በጠቅላላ ከ50 ሺህ በላይ ሰራተኛ እንደነበሩት አቶም ለአለም ብርሃን ይናገራሉ። የትምህርት ድርጅቶች በፕሮጀክት ደረጃ ያሉትን ትተን ስራ ላይ የነበሩትን ድርጅቶች ብንወስድ 14 ናቸው። ነገር ግን ትምህርት ሙሉ በሙሉም ባይሆን በባለ አክሽንነት ትልቅ ባለ ድርሻነት ይዞ ኢንቨስት ያደረገባቸው ትልልቅ ድርጅቶችም አሉ። ለምሳሌ ወጋገን ባንክ ትልቅ ባለ አክሲዮን ነው። አፍሪካ ኢንሹራንስ ውስጥ ትልቅ ባለ አክሲዮን ነው። ሜጋ ህትመት፣ ሜጋ መከፋፈያ እንዲሁም ሌሎች አንድ ሰባት የሚሆኑ ትልቅ ኩባንያዎች ትልቅ ባለ አክሲዮን ሆኖ የሚሰራበት ሁኔታ ነው ያለው። እንግዲህ እያንዳንዱ ሰራተኛ በስሩ አምስት ሰው እንኳ ቢያስተዳድር በድምሩ ከ250 እስከ 300 ሺህ ህዝብ በእነዚህ ኩባንያዎች ስር ይተዳደር ነበር ማለት ነው። ግብር በአመት ከ3 ቢሊዮን ብር በላይ ይከፍሉ እንደነበሩ የወርድ አባል አቶ ለአለም ብርሃን ይናገራሉ። እነዚህ ድርጅቶች በትግራይ ብቻ ሳይሆን በሀገር ደረጃ እጅግ በጣም ትልቅ የኢኮኖሚ ተጽዕኖ ኢኮኖሚ አስተዋጽኦ የነበራቸው ድርጅቶች ናቸው። ለምሳሌ ስራ እድል በመፍጠር ካየን ሀያ ሺ የነበሩና በወር በአማካኝ ከ140 ሚሊዮን ብር በላይ ደሞዝ ሲከፍሉ የነበሩ ድርጅቶች ናቸው። ሁለተኛ በሀገሪቷ ትልልቅ ባለሙያዎች እንዲፈሩ ያደረጉ ድርጅቶች ናቸው። ምሳሌ ኮንትራክተሮች፣ ትልልቅ ነጋዴዎች፣ ትልቅ የእርሻ ባለሀብቶች፣ በትግራይ ደግሞ ስፔሲፊካሊ አነስተኛና ጥቃቅን ድርጅቶች እንዲያብቡ በመፍጠር ረገድ ከፍተኛ ተራ የነበራቸው ኩባንያዎች ናቸው። ሶስተኛ የመንግስት ግብር፣ የመንግስት እዳና በአጠቃላይ ሀገራዊ ኃላፊነት በመወጣት ደግሞ ስናያቸው እንግዲህ በግብር መክፈል ብቻ እንኳ ከወሰድን መንግስት ከነዚህ ድርጅቶች በዓመት ከሦስት ቢሊዮን ብር በላይ ይከፍሉ ነበረ። ለመንግስት መክፈል ብቻ አይደለም ግን ምስጉን እና ተሸላሚ ኩባንያዎች ነበሩ። ተሸላሚ ብቻ ሳይሆን ደግሞ ከሽልማትም ትልቁ ሽልማት ከፕላቲንም እስከ ታችኛው ደረጃ ያለውን ታማኝ ግብር ከፋይ ተብለው ተሸላሚ የነበሩ ኩባንያዎች ናቸው። የባንክ እዳ በተመለከተ አብዛኞቹ ወይም ደግሞ ሙሉ በሙሉ ማለት ይቻላል የባንክ እዳቸው በወቅቱ የሚከፍሉ ብቻ ሳይሆን አንዳንዶቹ ከመክፈያ ጊዜያቸው አስቀድመው የብድራቸው የሚከፍሉና ታማኝ ተበዳሪ የሚባሉ ኩባንያዎች ናቸው። ስለዚህ በሚሊዮኖች የሚቆጠር ወለድ ለባንክ የሚከፍሉ የነበሩ ድርጅቶች ናቸው። በአጠቃላይ ሀገራዊ ኃላፊነት በመወጣት ደግሞ የማይታሙ ይልቁንም የሚመሰገኑ የነበሩ በተለይ ሁለቱ ድርጅቶችን ወስደን ብናይ ሱርና ትራንስ ሱር ከያዘው 13 ፕሮጀክት ውስጥ ሁሉም ማለት ይቻላል ከመንግስት ጋር የገባ ውል ነው። የመንግስት ፕሮጀክቶች ናቸው። በዋጋ ወደ 30 ቢሊዮን አካባቢ ይጠጋል። አፈጻጸማቸው ከሚመለከተው መንግስት ባለ ድርጅት ተተዋይተን ይባላል። አፈጻጸማቸው እጅግ በጣም የሚያረካ እና አብዛኞቹ ከተቀመጠላቸው ጊዜ ገደብ በፊት አፈጻጸም ያሳዩ ፕሮጀክቶች ያሉበት ነው። ሱር ትራንስም ከወሰድን በመንገድ ትራንስፖርት ሚኒስቴር የተመሰገነ የታመነ ትልልቅ መርከቦች ኮንትራት እየወሰደ ወደ ክልልም ወደ ፌዴራልም የሚያመላልስ ሲያመላልስ ግን ያው በታማኝነት እስካሁን ምንም አይነት ጥያቄ ያልቀረበበት ታማኝ የትራንስፖርት ካምፓኒ ነው እና በዚህ በመንግስት ግብር በመንግስት እዳና በጠቅላይ አገራዊ ኃላፊነት በመወጣት ትልቅ ሚና የነበራቸው ናቸው። ሰላማዊ ስራን በተመለከተም ያው በተለይ በትግራይ አካባቢ ከፍተኛ እንቅስቃሴ ሲያደርጉ የነበሩ ናቸው። ትምህርት ቤት በመስራት ጤና ጣቢያ በመስራት የተፈጥሮ ሀብት በመንከባከብ በስፖርት በመሳተፍ እንዲሁም ደጋፊ የሌላቸው አረጋውያን ህጻናት በመደገፍ በጣም ትልቅ ሚና የነበራቸው ድርጅቶች ናቸው። በዚህ ምግባረ ሰናይ ስራቸው ባለፉት አምስት ዓመታት ብቻ ከአራት ቢሊዮን ብር በላይ ወጪ ያደረጉ ድርጅቶች ናቸው። እንግዲህ በስፖርትም ቢሆን ሁሉም የሚያውቀው ነው። አገር ወክለው በአህጉርም በዓለም አቀፍም ደረጃ ተሸላሚ የሆኑ ስፖርተኞች በተለይ በአትሌቲክስና በብስክሌት ተሸላሚ የሆኑ አትሌቶች ያፈራ ድርጅት ነውና በድምሩ በአገሪቷ ኢኮኖሚ እጅግ በጣም ትልቅ ተጽዕኖ ፈጣሪ የነበሩ ድርጅቶች ናቸው ማለት ነው። የሁሉም ድርጅቶች የደረሰውን ውድመት በሁለት ክፍልን ማየት ያስፈልጋል ይላሉ አቶ ሙሉአለም ብርሃነ። የመጀመሪያ ውድመት ሙሉ በሙሉ የወደሙ ድርጅቶች ብለን የምናስቀምጣቸው አንድ ሰባት ኩባንያዎች አሉ በዚህ ሰዓት። አልመዳ፣ ሳባ አዲግራት፣ መድኃኒት ፋብሪካ ውቅሮ ሻባ ቆዳ ፋብሪካ፣ ሶር ኮንስትራክሽን፣ ኢዛና ወርቅ ማዕድንና ህይወት እርሻ ሙሉ በሙሉ በሚባል ደረጃ የወደሙ ድርጅቶች ናቸው። የተቀሩትም ሰባቱ ሙሉ በሙሉ ባይወድሙም ያው በተለያየ ደረጃ ዘረፋ ወይም ውድመት የተፈጸመባቸው ድርጅቶች ናቸው። ስለዚህ በአጠቃላይ ውድመትም ዘረፋም ያልደረሰ በት የትምህርት ድርጅት የለም ማለት ይቻላል። ደረጃው መጠኑ ይለያያል እንጂ ሁሉም ዘረፋም ውድመትም ደርሶባቸዋል። አጠቃላይ የውድመት መጠኑ እስካሁን ባለን መረጃ ከራሳችን የሂሳብ ቋት ወይም የሂሳብ መዝገብ ባገኘን መረጃ ቡክ ቫሊዩ ብለን የምንጠራው ወደ 11 ቢሊዮን ብር አካባቢ ውድመት ደርሰዋል። እንግዲህ ይሄ ማለት በሂሳብ መዝገብ የሚገኝ ውድመት እንጂ ይህን ውድመት ዛሬውን እንተካው ብንል በትንሹ ከ50 እስከ 60 ቢሊዮን ብር የሚገመት ሀብት ያስፈልገናል። ስለዚህ ጥፋቱ ከፍተኛ ነው፣ ውድመቱ ከፍተኛ ነው። እንግዲህ በድምሩ የጥፋቱ መነሻ ወይም ምክንያት ጦርነቱ ነው። የባለ አደራ ቦርድ አባል አቶ ምር አለም ብርሃኔ ተሽከርካሪዎችና መሽነሪዎችን ተወስድብናል ብለዋል። እስካሁን እንግዲህ ባለን ሪከርድ ከ800 በላይ መኪኖችና ማሽነሪዎች ተወስደውብናል። ከነዚህ ውስጥ ጅቡቲ የነበሩትን 184 የትራንስ መኪኖች ጨምሮ ወደ 300 አካባቢ ተመልሰዋል። ገና አሁንም ወደ 500 አካባቢ ያልተመለሱ በመከላከያ እና በአማራ ክልል እጅ የሚገኙ ንብረቶች አሉ። እነዚህ ለማስመለስ እንግዲህ እንቅስቃሴ ጀምረናል። በተለይ በመከላከያ እጅ የሚገኙ የትራንስና የመሰቦ መኪኖች የማስመለስ ሂደቱ የተሻለ ነው ማለት ይቻላል። እኛ በምንፈልገው ደረጃ ባይሆንም የተሻለ ነው ማለት ይቻላል። ከፌዴራል መንግስት ያሉ ባለስልጣኖች ያለው ግንኙነትም በጣም ጥሩ ነው። የሚደረግልን ትብብርም ጥሩ ነው። ትንሽ ከአማራ ክልል ያለው ንብረት የማስመለስ ሂደት ግን ከባድ ያደርገዋል። ሁለት ጊዜ በጽሁፍ ጠይቀናል። እስካሁን የተሰጠ ምላሽ የለም እና ከአማራ ክልል ውጭ በሌሎች የፌደራል መንግስቶች የተሸምነው በፍርድ ቤት ነው። ይህንን አካሄድ የመውረስ ሂደት ነው የሚል መንፈስ ያላቸው እንዳሉ እናውቃለን። እኛም ተመሳሳይ ስሜት ነበረን ይላሉ አቶ ሙሉአለም ብርሃነ። እንግዲህ በላደራ ቦርዱ የተሾሙ በከፍተኛ ፍርድ ቤት እኔን ጨምሮ ሌሎች የተሾሙት ሰዎች ፌዴራል ፍርድ ቤቱ የራሱ መመዘኛ አድርጎ የሾሟቸው የቦርድ አባላት ናቸው። ከትግራይ ተወላጆች ውጭ የተመደቡ የቦርድ አባላት መንግስትን ወክለው ነው ወደኛ የተቀላቀሉት። አንደኛው የገንዘብ ሚኒስተር፣ አንደኛውም የንግድ ሚኒስተር፣ ሌላውም ደግሞ የህግ ባለሙያ ሆኑ ነው እኛ ጋር እንዲሰሩ የተመደቡት ማለት ነው። ለምንድን ነው ይህ ቦርድ የተቋቋመው የሚለው ግን ማየት ጠቃሚ ነው። ይህ ቦርድ እንግዲህ እኛ በተሾምንበት በደብዳቤያችን ላይ እንደተገለጸው እነዚህ ድርጅቶች በወንጀል ተጠርጥረው ምርመራ እየተካሄደባቸ ስለዚህ፣ ምርመራ እየተካሄደባቸው ብቻ ሳይሆንም የተፈጠረ የአመራር ክፍተት አለ። ስለዚህ ቀድሞ የነበረ የጥምት አመራር ይሰራው የነበረ ስራ እንዲሰሩ ተመድበዋል ነው የሚለው። በፍርድ ችበት ደብዳቤ ኢንፋክት እኛም ቤት ባንሸሙም በሌላ ማንኛውም አካል የሚሆን ትምትን ለማዳን የማገልገል ፈቃደኝነት ብንጠየቅ ማንም ወደ ኋላ የሚል አልነበረም። ስለዚህ በፍርድ ቤት እስከመጣ ድረስ ደግሞ ለመቀበል እኛም አላገራገርንም፣ ተቀብለን ስራ ጀምረናል። መውረስ የሚለውት ነገር እንግዲህ መጀመሪያ እኛም ተመሳሳይ ስሜት ነበረን፣ ተመሳሳይ ኢንፎርሜሽን ነበረን። እንዳትገቡ ያሉንም ነበሩ፣ ለማስወረስ ለምን ትገባላችሁ ብለው የተከራከሩም ነበሩ። ግን ሲወረሱ ማየትም አንድ ነገር፣ እንዴት እንደተወሰዱ እንዴት እንደተወረሱ ማየትም አንድ ነገር ነው እና እኛ ግን ስንወስ ስን የወሰኑ ኃላፊነት መጀመሪያ እነዚህ ድርጅቶች የትግራይ ህዝብ ሀብት ነው። ይሄ በሰባቱም የቦርዳ አባላት የሚረጋገጥ በተለይ ደግሞ አራታችን የትግራይ ተወላጆች በመሆናችን እኛ እነሱን ለማስረዳትም አልከበደንም። ከኛ በላይም ሁኔታዎች መጥተው በአካል አይተው የተረዱበት ሁኔታ ነው ያለው እና በባለቤትነት ላይ የሚነሳ ጥያቄ ካለ ቦርዱ እነዚህ ድርጅቶች የትግራይ ሕዝብ መሆናቸው ያምናል። ያምናል ብቻ ሳይሆን ይህን የማይቀበል ማንኛውም አካል ካለ ይታገላል፣ ያሳምናል። ስለዚህ በዋናነት ላይ ጥያቄ አይነሳም። በባለቤትነት ላይ ቦርዱ ጥያቄ ነው ይሄ ይወረሳሉ የሚለው ነገር ግን እንግዲህ እነዚህ ድርጅቶች ተጠርጥረው እየተመረመሩ ነው፣ ምርመራ ላይ ናቸው። ጉና እየተመረመረ ነው፣ ሱር እየተመረመረ ነው ነው ትራንስ እየተመረመረ ነው። ሌሎቹም ምርመራ የምርመራ ውጤቱ ገና ከዚህ በኋላ ምን እንደሚያሳየን አናውቅ። ሊከሰሱ ይችላሉ፣ ላይከሰሱ። ካልተከሰሱ ሰየው ኖርማል ስራችን እንቀጥላለን። ከተከሰሱ ደግሞ ጠበቃ ቆመን እንከራከር። ስለዚህ ክሱ ተከራክረን አሸንፈን ድርጅቶቹ ነጻ የሚወጡበትን ስራ እንሰራለን። በወደሙ የትምህርት ድርጅቶች በስራ ላይ የነበሩ ሰራተኞች ያለ ደሞዝ ለሶስት ወር እረፍት እንዲወጡ በማናጅመንት መወሰኑን የባለ አደራ ቦርድ አባል አቶ ምር አለም ብርሃን ገልጠዋል። ደደቤት ማይክሮ ፋይናንስ ወደ ትዕምት ተቀላቀለ የሚባለው ስህተት ነው ብለዋል። የባለ አደራ ቦርድ አባል አቶ ምር አለም ብርሃን ደደቢት ወደ ትዕምት አልተቀላቀለም። ደደቢት ራሱ የቻለ ሼር ካምፓኒ ነው፣ በብሔራዊ ባንክ የሚመራ በብሔራዊ ባንክ ቁጥጥር የሚደረግበት የፋይናንስ ተቋም። ነገር ግን ይሄ ባለ አደራ ቦርድ ደደቢትን እንዲያስተዳድር ተጨማሪ ኃላፊነት ተሰጠው እንጂ ደደቢት ወደ ትዕምት አለ በነገራችን ላይ ይህን ባለ አደራ ቦርድ እነዚህ 14 የትዕምት ኩባንያዎች ብቻ አይደለም የሚያ 41 ኩባንያዎች እንዲያስተዳድር የትዕምት የተለያዩ አንዳንዶቹ የሌሉ ናቸው፣ አንዳንዶቹ የተቀላቀሉ ናቸው፣ አንዳንዶቹ በፕሮጀክት ደረጃ ያሉ ናቸው፣ አንዳንዶቹ ፉል ኦፕሬሽናል ላይ ያሉ ናቸው። እና በአጠቃላይ 41 ኩባንያ ነው በዝርዝር ይመጣል። ከነዚህ ውስጥ ደደቢት አንዱ ነው። በነገራችን ላይ ለምሳሌ ቲዲኤና ማረት አንድ አይደሉም፣ ግን ቲዲኤንም ማረትንም የሚያስተዳድር ባለ አደራ ቦርድ ግን አንድ ነው። ቲዲኤንም የሚያስተዳድር ባለ አደራ ቦርድ ማረትንም እንዲያስተዳድርም ተመድበዋል። እና ዘ ሴም ቦርድ ሁለት ድርጅቶች እንዲያስተዳድር ነው የተደረገው እንጂ ደደቢትና ትዕምት አጠቃላይ ቦርዶሙ የትዕምት ድርጅቶች እየሰሩ የነበሩ ሰራተኞች ያለ ደሞዝ ለሶስት ወር እረፍት እንዲወጡ በማናጅሜንት ወስነዋል። ይህንን ተከትሎ የሰዎችን እጣፈንታ አስመልክተን እንሰራለን። የተለያዩ አማራጮችን እናያለን። ሀብት የሌለባቸው ድርጅቶች ስለሆኑ የአሰርና ሰራተኛውን ህግ ተከትሎ ነው የተፈጸመው ብለዋል አቶ ምላለም ብርሃነ። አዎ እንግዲህ ስለ የትኞቹ ድርጅቶች ነው የምናወራ ያለነው የሚለውን ግልጽ ማድረግ ጥሩ ነው። ያወራን ያለነው እነዚህ 130 ሰራተኞች በሰባቱ ሙሉ በሙሉ ወድመው በነበሩ ድርጅቶች ሲሰሩ የነበሩ ሰራተኞች እንግዲህ፣ አንድ ድርጅት ወደመ ስንል ሀብቱ ወደመ ማለት ህንፃ ወድመዋል፣ ማሽነሪ ወድመዋል፣ ሸቀጡ ተዘርፈዋል ወይ ወድመዋል ወይ ተቃጥለዋል፣ ጥሬ ገንዘቡም ተዘርፈዋል፣ ምንም የለም በጥሬ ገንዘብ በባንክ የነበረ ካልሆነ በስተቀር እነዚህ ሰባቱ ድርጅቶች ንብረታቸው ሙሉ በሙሉ የወደሙ ድርጅቶች በአጭር ጊዜ ወደ ስራ የሚመለሱ ማለት ነው። አንዳንዶቹ እንደውም ፕሮጀክቶቻቸው ከመቀሌ ውጭ ሆኖ ተበታትኖ ተዘርፎ ተቃጥሎ ያለቀ ድርጅቶች ናቸውና እንደዚህ አይነት ችግር ሲያጋጥም የምትከተለው የህግ አካሄዳለህ ሰራተኛና አሰሪ አዋጅ የሚለው የመጀመሪያ መፍትሄ ማሰናበት ነው። ሌላ ስራ ቦታ መመደብ ነው። ድርጅቶች ወደ ስራ መመልሰህ ስራ አስጀምረህ የሰዎች ህይወት ማስቀጠል ነው። እሱ በሂደት የምናየው ሆኖ ሚዲት ልሚት ትወስደው አክሽን ግን የሶስት ወር ያለ ደሞዝ አመት ረፍት መውሰድ የሚለው በህግ የተቀመጠ አሰራር ነው። ይሄ ማለት እንግዲህ ምናልባት የቦ ቦርድ ውሳኔም አድርጎ መውሰድ ትክክል አይደለም። ማኔጅመንቱ፣ የራሱ የኩባንያው ማኔጅመንት ከሰራተኞቹ ከመራሮቹ ጋር ተወያይቶ የወሰነው ውሳኔ ነው። ከህግ አንጻርም ትክክለኛ ውሳኔ ነው። አሁን ከኛ የሚጠበቀው የእነዚህ ሰዎች ቀጣይ ህይወት እጣ ፋንታ ምንድን ነው የሚለው ላይ ግን የቦርዱ ትልቅ ሸክም ነው። እነዚህ ሰራተኞች ሶስት ወር አይደለም አንድ ወር ደሞዝ ሳያገኙ ሲቀሩ ከማንም በላይ ቦርዱ ያመዋል። እነዚህ ሰራተኞች ወደ ስራ ተመልሰው ህይወታቸው ቢመሩ ደግሞ ከማንም በላይ ቦርዱ ያስደስተዋልና፣ እንግዲህ ቀጣዩ ምንድን ነው የምናደርገው የሚለው እየሰራንበት ነው። በትንሽ አቅምም ቢሆን ወደ ስራ መመለስ የሚችሉ ካሉ እሱም ቶሎ ወደ ስራ መልሰን ሰራተኞቹ ህይወታቸው የሚመሩበት መንገድ ማመቻቸት ነው። ሙሉ በሙሉ የወደሙና ለመመለስ ዓመታት የሚፈጁ ካሉ እነዚህ ሰራተኞች ወይ ወደ ሌላ ተዛውረው የሚሰሩበት ወይም ሌላ ህይወታቸው የሚመሩበት መንገድ ማፈላለግ ሊኖርብን ነው። ድንገት እንደዚህ አይነት የኩባንያ መውደም ሲያጋጥም ግን የምትወስደው የህግ አግባብ ነው የተወሰደው እርምጃና እነዚህ ሰራተኞች ህይወት አደጋ ላይ የማይወድቅበት ሁሉም አይነት አማራጭ ቦርዱ አይቶ መፍትሄ ያመጣል የሚል ተስፋለ። በስራችን ሂደት በፌዴራል መንግስትና በጊዜያዊ አስተዳደር የሚደረግ እገዛ እንደምንፈልገው እንኳን ባይሆን ጥሩ ነው ይላሉ የቦርድ አባል አቶ ምዳለም ብርሃነ። ከፌዴራልና ከጊዜያዊ አስተዳደሩ የሚደረግልን ድጋፍ ጥሩ ነው። የምንፈልገው ያህል ባይሆንም ጥሩ የሚባል ድጋፍ ይደረግልናል። በተለይ ከፌዴራል መስሪያ ቤቶች እና ከመከላከያ ውይይት እናደርጋለን። በአግባቡ ተቀብለው ያስተናግዱናል። ያስረዱናል፣ እናስረዳቸዋለን። በዚህ ጥረትም ያው የተወሰነ ንብረት መስመለስ ችለናል። በአማራ በኩል እስካሁን የተሰጠን ምላሽ የለም፣ ግን የተወሰኑ ንብረቶች እንዲመለሱልን ሁለት ጊዜ ጥያቄ ያቅርበናል። ስለዚህ በአጭሩ ከአማራ ክልል ውጭ ያለው የጊዜያው ያስተዳደሩ ለው የፌዴራል መንግስት ባለው በምናደርገው እንቅስቃሴ ላይ ካሁን እንቅፋት የሆንብን ነገር የለም የምንፈልገውን ያህል ባይሆንም ግን የምንጠይቀው ትብብር ይደረ የትምህርት ባለአደራው ቦርድ አባል አቶ ሙሉዓለም ብርሃኔ በስራ ሂደታችን ከፍተኛ የሚያጋጥሙን ተግዳሮቶች አሉ ብለዋል። ተግዳሮቶቹ በጣም ብዙ ናቸው። እንደ ቦርድ እያጋጠሙ ያሉ ተግዳሮቶች በጣም ብዙ ናቸው። ግን አንድ አራቱን ይቻ ለመጥቀስ አንዱ ንብረት በማስመለስ ላይ ያለው ተግዳሮት በጣም ከባድ ከመከላከያ እንግዲህ እስካሁን ሶስት መቶ መኪኖች ያልተመለሱ አሉ። ከአማራ ክልል እስካሁን ወደ ሁለት መቶ ሀምሳ መኪኖችና ማሽነሮች ያልተመለሱ አሉ። በየቦታው ደግሞ የተበታተኑና የጸጥታው ችግር ስላልፈቀደልን ሰብስበን ወደ ስራ ለማስገባትም ያልሰበ ያልሰምናቸው በርካታ ንብረቶች አሉ። ስለዚህ አንዱ ፈተና እና ተግዳሮት የሆነብን ይሄን የተዘረፈ ወይም የተወሰደ ንብረት ማስመለስ ላይ በፈለግ ነው ያህል እና መሆን ያለበት ያህል ርቀት መሄድ ለመቻላችን አንዱ ተግዳሮታችን ነው። ሁለተኛው ተግዳሮት እያጋጠመን ያለው የስራ ማስኬጃ እጥረትና የውጭ ምንዛሬ እጥረት ነው። እንግዲህ በተወሰነ መልኩም ቢሆን አንድ ሰባት ድርጅቶች ወደ ስራ ለመመለስ ሞክረናል። ግን እነሱም ቢሆን መጠኑ ይለያያል እንጂ ሁሉም ዘርፊያ እና ውድመት ደርሶባቸው ጥሬ ገንዘባቸው ተዘርፈዋል፣ ሸቀጣቸው ተዘርፈዋል፣ ጥሬ እቃቸው ተዘርፈዋል። ይህን ለመተካት አሁን ተጨማሪ ብ ሚኒስትር ያስፈልገናል። ተጨማሪ ውጭ ምንዛርም ያስፈልገናል። ይሄ እንግዲህ የፈለግነውን ያህል እያገኘን አይደለም፣ ግን እየሰራንበት ነው። በጣም በጥልቀት እየሰራንበት ነው። ሶስተኛው የኢንተርኔትና የሀይል መቆራረጥ ነው። ኢንተርኔት የለም። የሀይል መቆራረጡ በጣም ከፍተኛ ነው። እንግዲህ መሰቦ አጥፍተ ለማስነሳት አንድ ሚሊዮን ብር ያስፈል ከዚህ ሀይል በተቆራረጠ ቁጥር መሰቦ እያጣው ያለ ገንዘብ በእንቅርጥ ላይ ጀሮ ደገፍ እንደሚባለው እና በሌለው ሀብቱ ለመነሳት በሚያደርገው ጥረት ይህ ሀይል መቆራረጥ ሌላ ተጨማሪ ኪሳራ እያመጣበት ነው። የኢንተርኔት አለመኖር ደግሞ በጣም ከደንበኞችም ከአጥ አቅራቢዎችም ከበዳሪዎችም ከተለያዩ መንግስታዊ ድርጅቶችም ያለን ግንኙነት በጣም ዘገምተኛና አስቸጋሪ እንዲሆን አድርጎታል። አራተኛ በተለይ በተለይ ከፋብሪካዎች ጋር የተያያዘ እየገጠመን ያለ ተግዳሮት የሰዓት እላፊ ጉዳይ ነው። መቀሌ ላይ እንግዲህ ከሁለት ሰዓት በኋላ መንቀሳቀስ አይቻልም። ሁሉም ፋብሪካዎች ማለት ይቻላል ደግሞ ስራ ያጀመሩትም በሶስት ሽፍት ነው የሚሰሩት ስለዚህ በተለይ የመንገድ ሰራተኞች እንዲገቡ እንዲገቡና እንዲወጡ ካልተፈቀደ ከአንድ ሽፍት በላይ መሰራት አይቻልም። ይሄ ደግሞ ትልቅ ኪሳራ ነው እና ይሄን የሰዓት እላፊ አንዱ ሌላ ተግዳሮት የሆነብናል የትምህርት ባለአደራ ቦርድ የሰራውን ብዙ ስራ ያለ ቢሆንም ከዚህ በመነሳት ለወደፊቱ የምንሰራቸው በአምስት ነጥቦች አትኩረን ለመንቀሳቀስ ስራ ጀምረናል፣ ብለዋል አቶ ሙላለም ብርሃነ። ለዚህ ሁላችን በተለይ አራታችን የትግራይ ተወላጆች ቦርድ ውስጥ ያለ ነው ስራችን ትተን ነው የመጣነው። ወደዚህ ቦርድ ለስድስት ወር ራሳችን ኮሚት አድርገናል ና እስካሁን አራት ወር አገልግለናል። ገና ሁለት ወር አሁንም የሙሉ ሰዓት ስራ እንሰራለን። ባይዘረዘርም በጣም በርካታ ስራዎች ተሰርተዋል። በጣም በርካታ ከማረጋጋት ጀምሮ የታገዱ ሂሳቦችን አስከፍተው ሶስትና አራት ወር ያተከፈለ ደሞዝ ማስከፈል ችለናል። የተወሰዱ ንብረቶች ማስመለስ ላይ ኦልሞስት ከሁለት መቶ ሦስት መቶ ባለስልጣኖች ጋር ተነጋግረናል። በምንፈልገው ደረጃም ባይሆን የተወሰነ ንብረት አስመልሰናል። ከባንኮች ጋር የነበረው ብድር ክፈሉ ጭቅጭቅ ቦታ እንዲይዝ አድርገናል። የታገዱ የዲቪደንድ ከአፍሪካ ኢንሹራንስ ከወጋገን ትምት ባለአክሲዮን ከሆነባቸው ትልቅ ድርጅቶች እንዳይከፈል ታግዶ የነበረ ዲቪደንድ አስለቅቀናል። ዝርዝር ብዙ ነው። በጣም በርካታ ትልቅ ሰባት ተሰርተዋል ግን ወደ በፊት ምንድን ነው ለመስራት ያሰባቸው ያልከውን በስድስት ነጥብ ማስቀመጥ ይቻላል። የመጀመሪያው የሰራተኛን የአመራር ስነልቦና የመረጋጋት ስራ ነው። ይሄ ኦልሬዲ ከሶስት ከአራት ወር በፊት ጀምረነዋል። አሁን በሚፈለገው ደረጃም ባይሆን የተወሰነ የመረጋጋትና በሙሉ ልብ ወደ ስራ የመመለስ ፍላጎትና ጅምር አለ። ይህንን አጠናክሮ ሰራተኛው ተረጋግቶ ወደ ስራው እንዲመለስ ማድረግ ነው አንዱ ቀጣይ ትኩረት አቅጣጫችን። ሁለተኛውና ዋናው የተወሰዱ ወይም የተዘረፉ ንብረቶች ማስመለስ ነው። ባይዘወይ ሁለት አይነት የተወሰዱም አሉ፣ የተዘረፉም አሉ እንድንለያየው ማለት የተወሰዱ ከመጋዘናቸው የተወሰዱ ለደህንነታቸው ተብሎ የተወሰዱ ኮማንድ ፖስቱ ሌላ ጥቃት እንዳይደርስባቸው ብሎ የወሰዳቸው ሌላ ቦታ የተቀመጡ ማለት ነው። የተወሰዱ፣ የተዘረፉ ንብረቶች ማስመለስ ላይ ትልቅ ትኩረት ሰጥተን እንሰራለን። ሶስተኛ የስራ ማስኬጃና የውጭ ምንዛሬ ማመቻቸት ላይ ትኩረት ሰጥተን እንሰራለን። አራተኛ ከተለያዩ የመንግስት ድርጅቶች የሚሰበሰብ ወደ ስድስት ቢሊዮን ብር የሚገመት የትምት ገንዘብ አለ። ይህንን ማሰባሰብ ላይ ትኩረት ሰጥተን እንቀሳቀሳለን። አምስተኛ የህግ ጉዳዮች መከታተል ነው። እንግዲህ መጀመሪያ እንደገለጽኩልን እነዚህ ድርጅቶች ተጠርጥረው በምርመራ ላይ ናቸው። ምናልባት ከምርመራ በኋላ ወደ ክስ የሚካሄዱ ሄድ ከሆነ ጠበቃ ቁመን ተከራክረን ነጻ የሚወጡበት ስራ የመስራት ስራ ነው የሚሆነው። መጨረሻ እንግዲህ የወደሙ ድርጅቶች ወደ ስራ የሚመለሱበት ከተቻለ በሙሉ አቅማቸው፣ ካልተቻለ በተወሰነ አቅም ወደ ስራ ተመልሰው እነዚህ ቅድም ከስራ ውጭ ሆነዋል የተባሉት ወደ 13 የሚጠጉ ሰራተኞች ስራ የሚጀምሩበትና ድርጅቶቹ ወደ ስራ የሚመለሱበት ሁኔታ ማመቻቸት ላይ ነው ትኩረት ሰጥተን የምንቀሳቀሰው ማለት ነው። አመሰግናለሁ፣ አቶ ሙሉ ዓለም ብርሃንንና ባልደረባይን ዓለም ፍሳሐን። አድማጮች የባል አደራ ቦርዱ አባል በሰጡት ማብራሪያ ውስጥ ባነሷቸው ነጥቦች ስሞታዎችና ቅሬታዎች ላይ ተጨማሪ ማብራሪያዎችንና ምላሾችን እንዲሁም ትንታኔዎችን ይዘን እንመለሳለን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብ ሳይታችን ኮም እንዲሁም በፌስቡክ አት ቪኦኤ አምሐሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሐሪክ ብላችሁ ተከተሉን። በኢንስታግራም እና በዩቲዩብም ታገኙናላችሁ። በፎቶና በቪዲዮ የታገዙ ዘገባዎቻችንን የሚመልከቱ ተነጋገሩ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። በምሽቱ ቅንብር ጽዮን ግርማ አብራኛለች። ሶሎሞን አባተነኝም ማስተናግዳችሁ ወደ ተከታዩ ዝግጅት እናሻግራችሁ። ኮቪድ-19 ና የመገናኛ ብዙሃን ፈተናዎች በብዙ ፈተናዎች ውስጥ የኖረው የኢትዮጵያ ሚዲያ አሁን ደግሞ ዓለምን ባጠቃው የኮቪድ-19 ወረርሽኝና ኢትዮጵያ ውስጥ ባለው አለመረጋጋት ምክንያት አጣብቅኝ ውስጥ ይገኛል። በተለይ ባለፈው አንድ ዓመት ውስጥ በማስታወቂያ እጥረት ምክንያት ገቢ መቀነስ፣ መረጃ የማግኘት ችግር፣ በተለያዩ አካላት በጋዜጠኞች ላይ የሚደርስ ማስፈራራትና ጥቃት እንዲሁም የመገናኛ ብዙሃን ተቋማት መዘጋት ለኢትዮጵያ ሚዲያ ግዙፍ የሚባሉ ፈተናዎች የነበሩ ሲሆን በተለይ ሴት ጋዜጠኞች መድሎና ጾታዊ ጥቃት እንደሚደርስባቸው ለአሜሪካ ድምፅ ተናግረዋል። በዚህ ሳምንት በዓለም ዙሪያ ከተከበረው የዓለም ፕሬስ ነፃነት ቀን ጋር ተያይዞ ስመኝሽ የቆየ ኢትዮጵያ ውስጥ የሚሰሩ ጋዜጠኞች ባለፈው አንድ ዓመት ውስጥ እያሳለፉት ያለውን ፈተና የሚዳስስ ዘገባ አሰናድታ የመጀመሪያው ክፍል ቀደም ሲል ተደምጧል። ሁለተኛውን ክፍል ቀጥሎ ይከታተሉ። አሻም ቴሌቪዥን ለምትሰራው ረዳት አዘጋጅ ነሽ። ምን ያክል ጊዜ በጋዜጠኝነት ሰርተሻል? ስራ ተኩል አካባቢ በጋዜጠኝነት ሰርቻለሁ። የጀመርኩት በህትመት ሚዲያና ዌብሳይት ላይ ነበር። ከዛ በመቀጠል የተዘጋው ቴሌቪዥን የኔን ቴሌቪዥን ላይ ከጀማሪ ሪፖርተር ተነስቼ ሪፖርተር ከደረስ በኋላ ተዘጋ። ከዛ በመቀጠል አሀዱ ሬዲዮ ነበር የሰራሁት። አሀዱ ሬዲዮ አንድ አመት ከስድስት ወር ያህል ከሰራሁ በኋላ አሁን እየሰራሁ በሚገኝበት አሻም ቴሌቪዥን ረዳት አዘጋጅ ሆኜ እየሰራሁ እገኛለሁ። ያለፈው አንድ አመት በኢትዮጵያ ውስጥ ለምትሰሩ ጋዜጠኞች ምን ይመስል ነበር? ባለፈው አመት መጋቢት አራት ኮሮና ቫይረስ ሲገባ ሁሉም መገናኛ ብዙኃን ወሬ ሁሉ ስለ ቫይረሱ ነበር። ስለ ቫይረሱ የግንዛቤ ማስጨበጫ መረጃዎችን መስጠት፣ እንዴት መከላከል ይቻላል፣ የሌሎች ሀገራትንም ተሞክሮ እየጠቀስን የቫይረሱ ስርጭት ከፍ የሚል ከሆነ ጦሱ ከባድ ስለመሆኑ ሰፊ ጊዜና ሽፋን እየሰጠ ነው ነበር። ምን ያህል በኃላፊነት ሰሩ የሚለው ጥናት የሚያስፈልገው ቢሆንም ከአንድ ወገን ብቻ የሚሰሙ ድምፆችን ነው በተለይ ቫይረሱም ላይ ቢሆን መንግስት በራሱ የሚያውጣቸው መረጃዎች ብቻ እንጂ ገለልተኛ የሆኑ ተንታኞች ወይም ኤክስፐርቶች ጫናዎችንም አስቀድሞ የመተንተን የመጠቆም መንግስት ትኩረት ሊሰጥባቸው የሚገባ ጉዳዮችንም ከወዲሁ የመጠቆም ነገር አልነበረም። ያ እንዳይሆን አስቸጋሪ የሚያደርገው ነገር ምን ነበር? የመጀመሪያ ችግር የሚመስለኝ ሚዲያው በራሱ በእግሮ የቆመ አይደለም። የመንግስቱ ወይም የሕዝብ የምታያቸው መገናኛ ብዙሀን በአንድ ጎን አሉ። በሌላ ጎን ደግሞ በገንዘብ እጥረት የሚሰቃዩ የግል የሚባሉ መገናኛ ብዙሀን አሉ። የመንግስት መገናኛ ብዙሀን ከመንግስት አፍ ነው የሚናገር መስማት የሚፈልጉት። ስለዚህ ጋዜጠኞች በመንግስት ሳይድ ብቻ ያለውን ነገር ተከትሎ የመዘገብ ነገር አለ። የግል መገናኛ ብዙሃን ግን ባለሙያዎችን ለማናገር የእነሱን ሀሳብ ኤክስፐርቲዝ ኦፕኒየን ፈልጎ የሚሄድ ነገር አለ። ነገር ግን ተንታኝ ወይም ባለሙያ የምንላቸው ሰዎች አስተያየታቸውን ለማጋራት የመፍራት ነገር አለ። ጋዜጠኛውም ቸልተኛ መሆንና ፍርሃትም ያደረበት ነበር። ነገሮቹ በተለያየ አንግል ስታያቸው በጣም በብዙ ችግሮች ተወጥሮ ነበር ሚዲያውም፣ ጋዜጠኛውም ማለት ይችላለች። እንግዲህ ሌላ ከወረርሽኙ ጎን ለጎን ኢትዮጵያ ውስጥ የፖለቲካ ለመረጋጋቱ በከፍተኛ ሁኔታ እየተባባሰ የሄደበት ጊዜ ነው። ይሄ ጊዜ ደግሞ ጋዜጠኞች መረጃዎች በሚፈለጉበት ቦታ እንዲደርሱ የሚያደርጉበት ጊዜ ነው። በኢትዮጵያ ውስጥ ሚዲያው በዚህ ረገድ ኃላፊነቱን ተወጥቷል ብለሽ ትያለሽ? በጣም ውስብስብ ይመስለኛል ይህን ጥያቄ ለመመለስ በተለያየ መንገድ ከፍለው ይሻላል። ለምሳሌ የመንግስት ወይም የህዝብ የሚባሉ መገናኛ ብዙኃን በአንድ ወገን ባደርግ፣ እንደናንተ አይነት የውጭ ሚዲያዎችን በአንድ ባደርግ እና በሌላ ጎን ደግሞ የግል መገናኛ ብዙኃን ባደርግ ይገልጸዋል ብዬ ሰለማስብ ነው። ለምሳሌ የመንግስት መገናኛ ብዙኃን መንግስት እንዲነገር የሚፈልገውን ብቻ ይዘው ህዝቡን አለማስቀደም ነገር ይታይባቸዋል። በአማርኛ አገልግሎት ወይም በሌሎች የሀገሪቱ ቋንቋዎች አገልግሎት የሚሰጡ የውጭ መገናኛ ብዙሃን ደግሞ እነሱ የተሻለ ለመረጃዎችም ቅርበት ስላላቸው የመንግስት የስራ ኃላፊዎችም ለእነዚህ መገናኛ ብዙሃን መረጃ መስጠት ይሻላቸዋል። ለሌላ ለሀገር ውስጥ ከመስጠት ይልቅ ለውጭ መገናኛ ብዙሃን መረጃ መስጠት ይፈልጋሉ። የግል ሚዲያዎቹ ደግሞ አንደኛ ነገር የሪሶርስ እጥረት አለባቸው። የሳይል እጥረት አለባቸው። የገንዘብ እጥረት አለባቸው። የማቴሪያል እጥረት አለባቸው። በዚህ መሀል ሆኖ ግን ግጭቶችም ሲነሱ፣ አለመረጋጋቶችም ሲነሱ መረጃዎችን ለህብረተሰቡ ለማድረስ ይሯሯጣሉ ባላቸው በተቻላቸው አቅም። ነገር ግን ሚዛናዊ ለማድረግ እና ከመንግስት ሳይድ ያለውን መረጃ ፈልገን ስንሄድ ደግሞ በጣም እንቸገራለን። በተለይ ይሄን አንድ ዓመት ብንመለከት እንኳን በጣም በጣም ከባድ ነው። ጋዜጠኞች እንደሆነን እዚህ ጉዳይ እንደዚህ አይነት መረጃ ፈልገን ነው ወቅታዊ ነገሩ ምንድን ነው ያለው እያን ስንጠይቅ ስብሰባ ላይ ነኝ፣ አሁን አይመቸኝም በሳት ደዌ እያሉ መረጃ ከመስጠት ማፈግፈግ፣ ፈቃደኛ አለመሆን ነገር በጣም ይስተዋላል። የመንግስት ኮሚኒኬሽን ከፈረሰ በኋላ በተለይ የመረጃ አክሰሱ የተባባሰበት ይመስለኛል። እኔ በግሌ ከመረጃ ማግኘት ችግር በተጨማሪ አሁን ከነገርሱ ውጭ ሌሎች የሚታዩ አይነት የደህንነት ስጋቶች አሉ ጋዜጠኞች ላይ። አዎ ከዚህ በፊት እንግዲህ መንግስትን ነበር ጋዜጠኛውም ሚዲያውም የሚፈራው። በዚህም ፍራቻ ራሱን ሴንሰር የሚደረገው መንግስትን ፍራቻ ነበር። አሁን ግን ከሀገሪቱ ወቅታዊ ሁኔታ ጋር በተያያዘ ብሔርተኝነት ጥግ በመሄዱ እና የማህበራዊ ሚዲያ አጠቃቀማችንም ፈር የለቀቀ መሆን ሌላ ስጋት ለጋዜጠኛውም ለሚዲያው የሚያመጣ ይመስለኛል። ይህም የደቦ ፍርድ መፍረድ ለምሳሌ ሁሉም የራሱን የራሱን ጥግ ይዛል። ጋዜጠኛ ደግሞ የትኛውንም አይወግንም። ሃይማኖቱንም ብሄሩንም፣ የተወለደበት አካባቢውን፣ ቤተሰቡን ሁሉን ነገር ወደ ጎንጦ መሀል ላይ ሆኖ ሁለቱንም ሳይድ ለመስራት ሳይፈልገው ግን አሁን ላይ ብሄርተኝነት ጥግ በመድረሱ ሁሉም ወደ ራሱ ይዤ የአንድ ብሄር ወይም የአንድ አካባቢ ጉዳይ እንድዘግብ ሌላኛውም የራሱን ጥግ ይዤ እንደዚህ ተደርጋል፣ እንደዚህ ይሆናል ብዬ እንድዘግብ ነው የሚፈልገው። በጣም የብሄሩ ጽንፍ መርገጥ ለጋዜጠኛው ሁሉ ፎቶው እና የሰራው ስራ፣ አካባቢው፣ ስልክ ቁጥሩ፣ የት አካባቢ እንደሚኖር ባገኛችሁት ቦታ እንዲያድርጉት እንዲፍጠሩት ከዚህ በፊት ይህን ይህን ሰርቷል እንዲህ ሲያደርግ ነበር እየተባለ በማህበራዊ ትስር ገጾች የግል መረጃዎች ሁሉ ይወጣሉ እና ለደህንነት ሁሉ የሚያሰጋበት ጊዜ አለ። ደፍሮ መስራት ሁሉ አንዳንዴ በጣም ይከብዳል። እስኪ ደግሞ አሁን ሴቶችን ለብቻ ለይተን እኔ በእነዚህ ባነሳናቸው ፈታኝ የሙያ ወቅቶች ውስጥ በተለይ ደግሞ ሴት ጋዜጠኞችን የበለጠ የሚጋፈጡት ችግር አለ ወይ? ለመረጃ በመፈለግ ወይም ቃለ መጠይቅ በመፈለግ ሶርሶቻችን ጋር የመንግስት ባለስልጣናት ጋር ስንደውል ሴት ስለሆን በጣም ቻሌንጅ የሚያደርግ ጥያቄ አጠይቅም ተብሎ መታሰብ ነገር አለ። እንዲሁም ፕሬስ ኮንፈረንስ ላይ ጥያቄ ስጠይቅ ሴት ከሆንሽ ያንችን ጥያቄ መናቅ፣ ማጣጣል ነገር አለ። ከዛ ባለፈ ሴት ስለሆንሽ ብቻ ማህበራዊ እሾችን አንቺን እንደምትሰሪ በበላይነት አሳይ ነው ስትደረጊ፣ ሴት ስለሆንሽ ብቻ ማህበራዊ ጉዳይ ላይ ጎበዝ እንደሆንሽ ይታሰባል። ፖለቲካውና የመጣን ያብ ዘገባው ለሌሎቹ ለወንድ ባልደረቦች ይሄዳል። ከአዲስ አበባ ስትወጪ ክፍለ ሀገር ፊልድ እንደዚህ ስትወጪ ደግሞ ያለው ነገር ትንሽ የጋዜጠኝነት ካልቸሩም ትንሽ የተበላሸ የሚመስለኝ ሴት ስለሆንሽ ብቻ አብረሽ ክፍለ ሀገር ስለሄድሽ ብቻ ሌላ ነገር የመፈለግ ኢናፕሮፕሬት የሆነ ነገር መፈለግ ነገር አለ። በሙያ አጋሮቻችንም አለ። እዛ በምናገኛቸውም የስራ ኃላፊዎችም እንደዚህ አይነት ነገር ይታያል። በማህበራዊ ትስስር ሚዲያም ሊሆን ይችላል፣ በአካልም ሊሆን ይችላል። የተለያዩ ዛቻዎች፣ የጾታዊ ጥቃቶች በአፍም ሊሆን ይችላል፣ በጽሁፍም ሊሆን ይችላል፣ በአካልም ሊሆን ይችላል። ጥቃቶች የሚደርሱባቸው ሴት ጋዜጠኞች በተለያየ ጊዜ ሪፖርት ሲደረጉ እንሰማለን። እና ይሄ ኢትዮጵያ ውስጥ እንደ አይነት ነገር ያጋጥም? አንቺ አጋጥሞሽ ያውቃል? ለምሳሌ ፐርሰናሊ ወይም ጓደኞች? እኔ እስካሁን እንደዚህ አልገጠመኝም፣ ግን በተለይ በሶሻል ሚዲያ ጥቃቶች፣ መጥፎ ነገሮች፣ ስም መስጠት በጣም የማይሆኑ ምስሎችን ፎቶሾፕን ሰርቶ የመለጠፍ ነገር አለ። በማህበራዊ ሚዲያ የሚደርስ ዘለፋ ወይም የቃላት ጥቃት በእኛ ሀገር እንትን አይባልም እንደ ጥቃትም ስለማይቆጠር ብዙ ሰው ኖቲስ አያደርገውም። እኛ ሀገር ጥቃት ከተባለ ፊዚካሊ ማጥቃት ነው ወይ መደብደብ፣ ወይ አሲድ መድፋት፣ ወይ የሆነ ነገር ማድረግ ነው እንጂ ሶሻል ሚዲያ ላይ ፎቶሾፕ የተሰሩ ፎቶዎችን ወይም የግላዊ የሚባሉ ፎቶዎችን አውቶም መጥፎ ቃላት መናገር፣ ስድቦች፣ ያለችበትን ቦታ እንዲያድጓት እንዲፈጥሯት፣ ይች ቆንጆ ነች እያሉ የመናገሩ ነገር በጣም እየተለመደ ነው፣ ግን ደግሞ እንደ ጥቃት አይቆጠርም እኛ ጋር። እንዲያው አንቺ በግልሽ ባሳለፍሽው የጋዜጠኝነት ሕይወት ውስጥ በተለይ ደግሞ በእነዚህ አሁን በምናወራቸው ቅርብ ዓመታት ውስጥ ፈታኝ የምትዩ ጊዜ ምን አይነት ነው? በተለይ ለጋዜጠኛው በጣም ፈታኝ ወቅት ነው የምለው እኔ ይህን አንድ ዓመትን እና የባለፈው ዓመት በጣም በተለያዩ ሀገሪቱ አካባቢዎች ግጭቶች ነበሩ፣ ጥቃቶች ነበሩ፣ ማንነትን መሰረት ያደረጉ ጥቃቶች ናቸው፣ የሰብአዊ መብት ጥሰቶች ነበሩ። እነዚህን እንደሰው ሰው መጀመሪያ እንደ ሰው ነው የምናያቸው በጣም ስለሚዘገንኑ በጣም ይሰማሻል፣ ግን ሚዛና የሆነሽ መስራት አለብሽ። እሱንም መረጃውን ካገኘሽ ነው የምትሰሪው። ስራሽ ደግሞ ተጽዕኖ አለማምጣቱ ስታይ ደግሞ በጣም በጣም ይሰማል፣ ይከብዳል። ለጋዜጠኛ ደግሞ ትልቁ ነገር በስራው ያለው እርካታ ተጽዕኖ ማምጣቱ ነው እና በዚህ አንድ አመትና ሁለት አመት እንደዚህ አይነት ነገሮች በጣም ስለተበራከቱ በየዕለቱ መዘገብ እንኳን እነዚህም በጣም የሚዘገንን የሚከብድ ኢሞሽናል የሚጎዳ ነበር። የኢትዮጵያ ሚዲያ ዛሬ ያለበት ችግሮች፣ ተግዳሮቶች ምን ይመስላሉ? እንዴትስ ልንወጣቸው እንችላለን? በሚሉ ሀሳቦች ላይ ሀሳብሽን ስላካፈልሽን በጣም ነው ማመሰግነው። ካሳይ እኔ ማመሰግናለሁ። ሌሊን አመሰግናለሁ ለዘገባው አስትሮባስ ምንድን ነው? ወደ ተከታዩ ዝግጅት እንሸጋገር። አስትሮባስ ኢትዮጵያ ወጣቶች ከፈጠራ ባለሙያዎች ጋር የሚተዋወቁበት እድል የፈጠረ የጉዞ መርሃ ግብር መሆኑን መስራቹ ያብባል ታደሰ አጫውተውናል። ከኤደን ገረመው ጋር ተነጋግረዋል። አስትሮባስ ኢትዮጵያ ከአምስት ዓመት በፊት የተጀመረ ጠያቂና ጉጉ ወጣቶችን ለመፍጠር የሚሰራ ዓመታዊ የጉዞ መርሃ ግብር ነው። መርሃ ግብሩ በየዓመቱ ከአስራ አምስት በላይ ሳይንቲስቶች፣ የፈጠራና የጥበብ ባለሙያዎችን በመያዝ ወደ ተለያዩ የኢትዮጵያ ክፍሎች በመጓዝ ከአንደኛ ደረጃ ትምህርት ቤት እስከ ከፍተኛ የትምህርት ተቋማት ውስጥ ያሉ ወጣቶችን በማግኘት የውይይት፣ የጥያቄና መልስ እንዲሁም የሙከራ ሂደቶችን አብረው በማሳለፍ ወጣቶችን ለማነቃቃት ይጥራል። የአስትሮባስ ኢትዮጵያ ቡድን መስራች አስትሮፊዚስቱ እና የመረጃ ሳይንስ ባለሙያው የአበባል ታደሰ ስለ አስትሮባስ አጀማመር እንዲህ ያስረዳል። አጀማመሩ አስትሮባስ የሚያስባለው አስትሮ ከአስትሮኖሚ ጋር ይበልጥ ይሄዳል። የመጀመሪያ ስንጀምረው መጀመሪያ ላይ ያየ ነው ሴኔጋል ውስጥ ያለ አንድ ፕሮጀክት ነበረ፣ አስትሮ ትራክ ወይንም እንደዚህ የሚባል ዝም ብሎ የሆነ ፈረንሳይ ያኖች ናቸው ዛ የሆኑ ሰዎች ጭስ ቴሌስኮፖች ይዘው በዳካር ውስጥ ሲሄዱ ያለ አንድ በአስትሮኖሚ ላይ ያለ የኢሜል ግሩፕ ነበረ። ያንን የሆነ ጊዜ ሜሉ ደርሶ የኛችን ኢሜል ሳይ በጣም ልጆቹ ቴሌስኮፕ አይተው የነበራቸው የስሜት ፊታቸው ላይ የሚታየው ፈገግታ እናንተ በጣም በጣም ስቦኝ ስለነበረ እንዲሁም የኔ አክቹዋሊ ወደ አስትሮኖሚ ያስገባኝ የመጀመሪያ አዲስ አበባ ዩኒቨርሲቲ አራት ኪሎ ስማር የቴሌስኮፕ ነበረ ላ የሆነ ለትንቅ በረጅም ጊዜ በሰባዎቹ አካባቢ የነበረ አራት ኪሎ የሆነ አንድ ቴሌስኮፕ ነበር እና እሱን ጠግነን መጀመሪያ ጊዜ ጨረቃ አንሳይ በጣም የተሰማኝን ስሜት አደረሰው። እሱ ብቻ አይደለም። እኛ ጠገብ የሆነ ያንን ቴሌስኮፕ አውጥተን ባስኬትቦል መጫወቻ ሜዳው ላይ ተማሪዎቹን ሌሎች ስናሳይ የነበረው ትልቅ እጅግ ስሜት ከፍተኛ ነበር እና ያንን ስላስታወሰን ይህኛውን ለምን እኛ ኢትዮጵያ ውስጥ አናደርግም? ይሄ ወዲያውኑ አክቹዋሊ ኢሜል ላኩኝ ለኢትዮጵያኖች፣ ሌሎች የማውቃቸው ኢትዮጵያኖች አስትሮኖመሮች እና ለምንኛ ሴን ማናረገ የሚለው እሱ በዛ ተነስቶ ፕሮጀክት ተጻፈ። ከዛ ፕሮጀክቱ በኢንተርናሽናል አስትሮኖሚካል አስትሮኖሚ ፎር ዲቨሎፕመንት የሚ የሚባል ፕሮግራም ነበረ እነሱ በየአመቱ የሚያወጡት ከሆን ነበር በዛ ላይ የሆነ አንዱ ግራንት አስሸነፍን እና ያን ሁለት ሺህ አስራ አምስት ነው አክቹዋሊ ለሁለት ሺህ አስራ ስድስት ላይ እንዲሆን የጻፍነው። ዘንድሮ ለሶስተኛ ጊዜ ለአስር ቀናት የሚቆይ ጉዞ ወደ ጂንካ ከተማ ለማድረግ እየተዘጋጁ መሆኑን የገለጸው ያብባል፣ ጉዞው የተለያዩ ምርምርን የሚያበረታቱ እንደ ቴሌስኮፕ ሮቦት እንዲሁም የጥበብ ውጤቶች የሚካተቱበት እንደሆንም ያስረዳል። ሁሉንም እያንዳንዱ እዚህ ቦታ ላይ የሚመጡትን እነዚህ ተጽዕኖ ፈጣሪዎቹን ምንድን ነው እየጠየቅናቸው ወደ አስራ አራት ዓመታችሁ ሂዱና በእናንተ ሰፈር ይሄ ቢመጣ ምን አይነት ነገሮች ቢያሳዩአችሁ ይስቧቸዋል፣ ለአሁናችሁ ጥቅ ጠቃሚ የሆነ ስንቅ ይሰጧቸዋል የሚለው እንዲያስቡበት ነው። የመጀመሪያ ወጣችን አንድ ዩኒቨርሲቲ ላይ ነው። ብዙ ጊዜ የምንሰራው ጥያቄና መልስ የዝ ብሎ ማስተማሪ የተለመደው አይነት ሳይሆን በቃ በጥያቄ ነው የሚጀመረው። ለምሳሌ አሁን አንደኛው አርቲስት፣ አንደኛው ፎቶግራፈር ያነሳቸውን ፎቶግራፎች አድርጎ ይኸው እስኪ ምን ይታያቸዋል? ሌላኛው በአስትሮኖሚው ላይ አካባቢ ለምሳሌ ቴሌስኮፖች ይዘን ስለምንጓዝ ቴሌስኮፖቹ እንዴት እንደሚሰሩ ከፋፍቶ ማሳየት፣ ከፋፍቶ ማስጠገን ሊሆን ይችላል። ፋሽን ዲዛይነሩ ልብስ ራሱ አንድ አብስትራክት ሲሆን እንትስ ፔፐር ላይ እንዴት ወይም ወረቀት ላይ እንዴት እንደሚሳር ከዛ ተጀምሮ እንዴት ወደ ልብስነት እንደሚሄድ ሊሆን ይችላል። አብዛኛው ግን እነዚህም የሆነ ከዛ አካባቢያቸው ካለው አስፈላጊ ነገሮች ጋር ማቀናጀት ማለት ነው። ያብባል በጉዞ ወቅት ወጣቶቹ ላይ የሚያዩት ጉጉትና መነቃቃት ስራውን ለማስቀጠል የሚገፋ ኃይል ነው ይላል ያምላሹ። አብዛኛው ሰው ይህ የመጀመሪያው ቴሌስኮፕ ጨረቃን ያየበት ጁፒተርን ያየበት ሊሆን ይችላል ወይንም ስልኩን ከሚያይበት ውጭ የወጡ ቴክሶችን ዝም ብለን ነው የሚመስላቸው። ይሄ እንደዚህ ሮቦት ነው ለማለት ሳይሆን እላዩ ላይ እንዴት ነው ለምሳሌ እየተጓዘ ከዛ ከሮቦቱ ጋር ሲገናኙ የሚኖራቸው እኛ የምናደርገው ለጥያቄ ነው የምንጠቀምበት፣ ለምን እንዴት ሊሆን ይችላል የተማሩትን እንዲፈተሹ ነው። እና ለምሳሌ አላባ ላይ አላባ አንደኛ ነቢሃ ትባል ዶክተር ነቢሃ አስትሮፊዚስት ነች። አክቹዋሊ ሴቶች የመጀመሪያ የኢትዮጵያ አስትሮፊዚስት ነች እና ዶክተር የሆነች እነሱ እሷ አላባ ነው የተማረችው። እዛ አካባቢ ብዙዎቹ የሆነ አይተውም ሰምተው ማቁም ከዛ ተወልዶ እዚህ ደረጃ ላይ ደረስና እሷን ሳያዋት እንዲ ሴቶቹን ነው ከዚህ እንደዚህ መድረስ አስትሮባስ ኢትዮጵያ፣ በተጨማሪም ከዩኒቨርሲቲዎች ጋርና እንዲሁም በሳይንስ ዙሪያ ከሚሰሩ ተቋማት ጋር በትብብር የሚሰራ ሲሆን በየአካባቢው ከሚገኙ የእደ ጥበብ ባለሙያዎች ጋርም የሚተባበር መሆኑን ገልጿል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ አመሰግናለሁ። የአበባል ታደሰንና ኤደንን ወደ ተከታዩ ዝግጅት እንለፍ። ለአንድ ወጣት ጋዜጠኛና ስራ ፈጣሪ እንነጋገራለን። ዮርዳኖስ ጎሽ በአዲስ አበባ ዩኒቨርሲቲ የጋዜጠኛነት ትምህርት ተከታተለች ሲሆን በተለያዩ የብሮድካስትና የኅትመት ሚዲያው ላይም ሰርታለች። ከትምህርት ቤት ከወጣች በኋላም ልቡ ሰጥላ የተሰኘ መጽሐፍ አሳትማለች። አሁን ደግሞ ኢትዮጵያን ስኪን ቢውሪንግ ስክሬትስ የሚባል የተፈጥሮ የውበት መጠበቂያዎችን የሚያመርት ተቋም ከፍታለች። ዮርዳኖስ ባለፉት ዓመታት ውስጥ በእርሷ ድርጅት ውስጥ ይሠሩ የነበሩ አስራ ሁለት ረዳቶቿ የራሳቸውን ሱቅ ከፍተው እንዲወጡ በማድረግም ሴቶችን በማብቃት ላይ የድርሻዋን እየተወጣች ትገኛለች። ኤደን ገረመው ከዮርዳኖስና ራሷን ችላ ከወጣች የቀድሞ የተቋሙ ሽያጭ ሰራተኛ ከባንቺ አምላክ ጥላሁን ጋር ተወያይታለች። ዮርዳኖስ ራሷን ከምታስተዋውቅበት እንነሳ። እኔ ይህን ስራ ከመጀመሬ በፊት ስራዬ ጋዜጠኝነት ነበረው። የተማርኩትም ኮሚኒኬሽን ነው። ኮሚኒኬሽንን አዲስ አበባ ዩኒቨርሲቲ ነው የተማርኩት። ከዛ ደግሞ በሬዲዮ ኢትዮጵያ በኤፍኤም አዲስ ዘጠና ሰባት ነጥብ አንድ እንዲሁም ደግሞ በፕሪንቱ ሚዲያ በአዲስ ስታንዳርድ በሪፖርተር ላይ ሰርቻለሁ። ከዛ እነዚህም ስራዎች ከሰራሁኝ በኋላ ነገሩን ሳየው በመንግስት ሚዲያ ላይ ነበርኩን። ብዙም አልተመቸኝም፣ አልወደድኩትም ነበር ስለዚያ ከዛ ወጣሁኝ እና የመጀመሪያው መጽሐፍ አሳተምኩ ማለት ነው። መልካም እስቲ ንገሪ። መጽሐፉ ልቡሰ ጥላ ይባላል። ልቡሰ ጥላ እንግዲህ ዘመናዊ ሴቶች ስነ ልቦና እና የሕይወትን ታሪክ የሚዳስስ መጽሐፍ ነው። ያ መጽሐፍ እንግዲህ ሲታተም እኔ ያልጠበቅኩት ይዘት ነበረው። ምልሽ ልጅ ነበር። ብዙም ያን ያህል ለውጥ ይኖረዋል፣ ያን ያህል ነገር ይኖረዋል ብዬ አላሰብኩም። ግን በጊዜው በጣም አነጋጋሪ ሆነ፣ ከአቅሜ በላይ ሆነ ማለት ነው። መጽሐፉ ጸሐፊውን በለጠ። ኮንቴምፖራሪ ኢትዮጵያ ላይ ያለው የፖለቲካም ሂደት ሆነ የሴቶች ስብእና ላይ ነበረ ያተኮረው ማለት ነው። አንዳንዶች የመጀ የተጀመረ የፌሚኒዝም መጽሐፍ ይሉታል። እኔ ግን እንደዛ ብያ ነው ግን በሰአቱ ያየሁትን እንግዲህ አካባቢ የነበሩትን ነገሮች ነው አስተውየ የጻፍኩት ማለት ነው። ፉ የመጽሐፉ ምላሽ ከሀገር እንዳስወጣሽ ነግረሽኛል እና ምን አይነት ምላሽ ነበረ? እንድትወጪ የገፋፋሽ ይህቶለን ነበረ። እንግዲህ አሁን ባለው ሁኔታ በጣም ብዙ ሰዎች የሚወዱት መጽሐፍ ነበረ ነው። ትንሽ እኔ በዛ ጊዜ ፌሚኒዝም ያን ያህል አራማጅ አልነበርኩም። ግን ሰዎች ዝም ብለው እሳቤዎችን ብቻ አውርተው ወደ ተግባር ሳይወድ ግን አይቻለሁ። ጋዜጠኛ ሰጥቶኝ ደግሞ ለእነዚህ እይታዎች ክፍት ነሽ። ብዙ ሰዎች ስለ ብዙ ነገር ሲያወሩ አያለሁም ስለ ጾታ እኩልነት ያወሩልሻል ግን እውነተኛ ተግባራዊ እይታው ላይ ሲመጣ የጾታ እኩልነት የለም። ስለ ፖሊሲዎች ያወሩሻል በእውነተኛ እይታው ላይ ሲመጣ ፖሊሲዎቹ የጾታ እኩልነትን ሊያስፈጽሙ ሲሰሩ አታይም። የብሄር እኩልነት ያወሩሻል በእውነት በእውነት ግን ያንንም የሚያመጣ ነገር ሲያደርጉ አታይም እና መልሰን መልሰን ያ ዝም ብሎ የሀሳቦችን ብቻ ጥቅል ሀሳቦችን እያነሳል ምንም ለውጥ እንደማያመጡ እርምጃዎችን ስንራመድ ሳይ ነው። እንግዲህ እኔ ዝም ብዬሽ የጻፍሁት ማለት ነው። ለካ እንደዚህ አይነት ስሳቤዎችን ወጣት ሆነ ስታራምጪ የራሳቸው ደግሞ የሆኑ ነገሮች አሉ። የቤተሰብ ጫና አለብሽ፣ የማህበረሰብ ጫና አለብሽ፣ የፖለቲካል ሲስተሙ ጫና አለብሽ። ለአንቺ ቀላል ነው፣ ለሌሎች ግን እንደዚያ ቀላል አልነበረም። ያ ነው እንግዲህ ስደቱን ያመጣው ማለት ነው። ምክንያቱም መጽሐፉ በመጣበት ጊዜ የመጡትን አተያዮች፣ እሳቤዎች እንዲሁም የመጡትን ውጤቶች መቀበል አልቻልኩም። ከዛ እኔ በነበርኩበት እድገት ሁኔታ የአይምሮዬን ሆነን ዝግጅት አልነበረኝም። የመጡት ነገሮች እኔ መቀበል ለምሳሌ ከሰዎች የሚሰሚውም ነበረ፣ ከቤተሰቦች የመጣ ነገር ነበረ። በእርግጥ የቤተሰቦች ነው ያስወጣኝ። የነበረውን ሁኔታ አልወደዱትም፣ መጽሐፉንም አልወደዱትም እና በፈሩበት ጊዜ ከመረጡት ምርጫ አንደኛው እኔን ከሀገር ማውጣት ነበረ። በዛ ምክንያት እንዲወጣ ሆን ያለውን ስለዚህ ወደ ስደት ወጣ ሁን መጀመሪያ አሜሪካ ነው የገባሁትም። አሜሪካ ገብቼ አልወደድኩትም። ምሳልወደው ስቀር ወደ አክራ ከጋና ተከትዬ ሩሜቶቼ ገባው ማለት ነው ነው ኢቨን ቢዝነሱን ራሱ የጀመርኩት ምልሽ ከጥገኝነት ና ከማውጣት ነው እንጂ ቢሆን ቢሆን ኖሮ ቁጭ ብዬ ገበት ያዋጣኝ ነበር ብዬ አምናለሁ። ጋናን እንዴት አገኘሻት? የንኩርማን ሀገር ብዙዎች ይወዷታል እና አንቺ እንዴት አየሻት? እዛ የነበረው ቆይታሽ ምን ይመስል ነበር? ጋና ለእኔ እንግዲህ አንድ አፍሪካ ሀገር አለ ወይ ደግሞ መሆን አለባት ብዬ ከማምናቸው አገሮች አንደኛዋ ነች። ምክንያቱም የማንነትና ከየት መጣሽ ጥያቄ አይደለም ያለው ጋና ለት ጋና ላይ ሰርተሽ ጥረሽ ድረሽ ቢ የሚለው ነው። ያ ትልቅ ለኔ አይኔን የገለጸልኝ ነገር ነበረ። ሌላ ደግሞ ምንደርሽ፣ የኒኩርማ ሀገር ስች ማለት ነው። እያንዳንዱ ጋኒያን በቀን አገሪቷ ውስጥ እየተፈጸመ ያለውን የተፈጸመውን ነገር በደንብ አብሎአብቶ የሚረዳበት የትምህርት ደረጃ አለው። ስለዚህ ሰዎች ተምረው ጥረው ግረው ኑሩ የሚልበት ሀገር ነው የሚፈጠረው። ና ዝም ብለሽ ስታዩ ቀላል ከኒኮርማ አንድ የምትማሪው ነገር ማለት ነው። አገሪቷን ከታች ወደ ላይ ሰርቷት ነው የሄደው። እዛ ከነበረች ቆይታ ምን ምን ነገሮችን ተማርሽ? ጋና ውስጥ ምን ያህል ጊዜ ቆየሽ? ጥቂት በይኝ ስለሱ። ጋና ውስጥ እንግዲህ የቆየሁት አስር አመት ነው። ጋና እንደገባሁኝ የማናችንም ሴት እንደምናደርገው እንግዲህ አንድ ሀገር እንደምንመጥ የት ነው ጸጉር ቤት ነው የምንሄደው ማለት ነው። ሴት ጸጉር ቤት የማናችንም መሬት ነው የትም አገር ላይ እና ጉርቤት በሚሄድበት ጊዜ ምን አየሁ መሰለሽ፣ የጃኒያን ሴቶች በጣም ወዛም ቆዳ እንዳላቸው እና ብጉር በጣም እንደሚያስቸግራቸው አየሁ። አሁን በጋዜጠኝነቱ ልገፋ አልቻልኩም፣ አልችልምም። እንግሊዘኛ ነው ተቋንቋቸው። ያን ያህል እንግሊዝኛ ቅም የለኝም። አዲስ ሀገር ነኝ፣ ሲስተም የለኝም፣ ሰፖርት ሲስተም የለኝም፣ ገንዘብም እንደዛው ስለዚህ ትሬፊክ መሆን ነበረብኝ እና አይኔ ክፍት ነበረ። ምን ላረግ እችላለው ለሚለው ማለት ነው። እዛ ፀጉር ቤት ላይ ተመላልሽ ታይ፣ ብዙ ብር በቃ ይሄ ያጠፋል ሲባሉ ይሄን ይወስዳሉ፣ ይሄን ያጠፋል ሲባሉ ይወስዳሉ። እዛ እዛው ስንነጋገር ሰው ወዳለው ሰው ግባባለው ስናወራ፣ ምን እኔም አገሬ ላይ ፓውደር አለ፣ ይሄን ማጥፋት የሚችል በአመጣት ገዝኛላችሁ ወይ አልኩኝ። ስላቸው ያጥፋንን እንጂ ካጠፋንን የማንገዛበት ምንም ምክንያት የለም አሉ ማለት ነው። ብቻ ያጥፋ። አሁን እንግዲህ እንዳልኩሽ ከአዲስ አበባ የት ነው የሄድኩት ቦታ ሚያሳ ነው እና ሻባ ማየል ነበረኝ ያለኝ ትልቅ አች ነፃ ትኬት ነበረኝ። ነፃ ትኬትና መቶ ዶላር ይዤ መጥቼ እኛ ሀገር እንግዲህ ፍሮጅ ቀችል ታውቂያለሽ። ምስራቅ አካባቢ ሶሻል ማስክ ነው። ብቻ ሀያ አምስት ኪሎ ጭሜ ሄድኩኝ። ቀሲል፣ የሀረሩ ማለት ሀያ አምስት ኪሎ የሀረሩን ሀያ አምስት ኪሎ ጭኝ ሄድኩኝ። ኪሎን በጣም በብዙ ብር ሸጥኩት ማለት ነው። የኔ ንግድ ጅማሬ ያ ነው። ሀያ አምስት ኪሎን በሽንት ሰጥሹ ሀያ አምስቱ ሀያ አምስቱን እንግዲህ አራት እጥፍ አረኮችን በዛ እዛ ተመልሼ እንደገና ሀምሳ ኪሎ አረኮችን እንግዲህ ብር ማየት ጀመርኩ። ብር መልመድ ጀመርኩ። ሀምሳ ኪሎ ታረግ ግን፣ ሌላ ነገር ተፈጠረ። ምንድን ነው? እኔ ብቻ የሚሄድበት የሰፈሩ ጎረቤት ያሉ ገዢዎች ሀምሳ ኪሎን እንዲጨርሱት አልቻሉም። ምን ማድረግ ነበረብኝ? ከተማዋን በቦርሳዬ ዱቄቱን ይዤ እየዞርኩኝ መሸጥ ነበረብኝ። ዮርዳነስ ጉሽ ከኢትዮጵያ ወደ ጋና በመመላለስ የጀመረችው የቀሲል ንግድ እየተጧጧፈ ቢመጣም ከአንድ ዓመት በኋላ በቅባት ወይም በሎሽን መልክ ቢቀርብ የሚሉ አስተያየቶች እንደበረከቱና ይህም ወደ ህንድ ሀገር ተጉዛ ቅመማ እንድትማር እንዳደረጋት ትናገራለች። በጋና የተከፈተው የመጀመሪያ ሱቋም ትርፋማ ሆኖ ተጨማሪ ተፈጥሯዊ ምርቶችን እንድትሞክር እንዳደረጋት የምትናገረው ዮርዳኖስ ጥቂት ጊዜ ከሰራች በኋላ በሀገሪቱ የመጣው የመንግስት ለውጥን ተከትሎ ገበያ በመቀዛቀዙ ወደ አዲስ አበባ እንደተመለሰች ትናገራለች። አዲስ አበባ ተመልሳ ምን እንዳጋጠማት ከምታስረዳበት ይጀምራል። ኢትዮጵያ ላይ ሞት ማረግ ደግሞ የገጠመኝ ምንድነው፣ እንደ ጋና ወዛም ቆዳ አይደለም እኛ ያለን፣ በጣም ደረቅ ቆዳ ነው። ብዙ ሞይስቸራይዘር ላይ ነው ማተኮር የነበረብኝና አዳዲስ ቻሌንጆችን ፌስ ማድረግ ነበረብኝ። ምን ማለት ነው? አዲስ ፎርሙላ ለማ ለደረቅ ቆዳ ላላቸው ሰዎች። እንደገና እዚህ ስመጣ እንደ ጋና ዝም ብለሽ ስሬ አይደለም የምትባዩ፣ ፍቃዶች፣ ግብር፣ ታክስ፣ ምገባ የማምረቻ ቦታ እነዚህ የሚባሉ ነበሩ። እና በጊዜ በወቅቱ ለእኔ ግራ ገብቶኝ ነበረ። ስራው እንዴት መስራቱን ባላቅ እነዚህን ነገሮች ሁሉ ማሟላት አለብኝ፣ እንዴት ነው ይሄ መሆን ያለበት ብለው ምንሽ ከነበርኩበት ሲስተም ኮምፕሊት የተለወጠ ሲስተም ነበር የነበርኩት፣ እየገባሁት ማለት ነው። ቃድ ማውጣቱን የስርዓቱን ሂደት እና አዲስ ያጋጠምሽንም ትግል እንዴት ተወጠሹ? መጀመሪያ ምን አሰብኩኝ፣ በአካባቢ ያሉ ሰዎችን ሳናገር ነ ነ ፈቃድ መውጣት የለበትም ከመጀመሪያ አሉ ማለት ነው። ሰዎች ምን እንደሚደረገ ይን ምን አለፋሽ ከግብር መክፈል ጋር ከመዚ ምን ና አገናኘሽ አሉ ማለት ነው። ኦኬ ያልኩኝ፣ በርበሬ ስራ ሄድኩኝ። ኮስሞቲክስ ደላላ አገኘሁኝ። ሻምፖ ስር ያለው እሺ፣ ልጅ ሰጠሁት። ስድስት ወር በቃ እንዴት ነው አልተሸጠም ይለኛል። አሁን እንግዲህ እኔ ካልኩሌት አድርጌ፣ በቃ በጣም ተክሰት ልሆን ነው ብያለሁ። ምንም ለእኔ በቃ አምርቶ መስጠት ነው፣ አምርቶ መስጠት ነው። ሰጥቻለሁ። በመሀል እወጣለሁ፣ እገባለሁኝ እና በቃ ዕቃ ያልተወደደ ማለት ነው ብዬ ተስፋ ቆርጬ አንድ ቀን ደወልኩለት፣ ደውዬለት ልምጣ ና በቃ ልትሄደው አንተም ብርና ቦታ የያዘት ካልተፈለገ በቃ አልተፈለገም ማለት ነው። ልጅ ያልኩት ማለት ስለ አያ ያተምጭ ሲል እኔ በተፈጥሮ የሆነ ነገር ከወሰንኩኝ መመለስ ይከብደኛል። አይሱዙ መኪና ይዤ በርበሬ ይሰራ መጋዘኑ ሄድኩኝ። ብታሚም ባታሚም ያገኘሁት ብዛት አምስት ፍሬ አልቋል። ብሩን ነው መስጠት ያልፈለገም። ያንን አምስት ፍሬ በአይሱ ይዤ በቃ በጣም እየተበሳጨው ወደ ታች ስወርድ ወደ መገናኛ ልሄድ፣ ቸርቸር ጎዳና ሊሴ የገብረ ማርያም ትምህርት ቤት ፊት ለፊት ሱቅ ይከራያል የሚላየ ከአሁን በኋላ ከላለ ጭቃ በፍጹ ማንሰራ ማገ ወሰንኩ። ሱቁን እዛ ተከራየሁን። አምስት ሻምፖ አስቀመጥኩ ያለውን ይወጣል ብዬ ገባ። ምን አጋጠመች? ሱቁሽን ተከፈች። በኋላ ሱቁን ከከፈትኩ በኋላ እድለኛ ከንት የመጀመሪያውን ከፍቼ በአመቱ ሁለተኛውን ከፈትኩኝ፣ ሶስተኛውን ከፈትኩ ብራንች ሆነ። እንደኔ አይነት ሰው ስትሆን ከቢዝነሱን በላይ ከሰው ጋር ሰው ነው ፍቅር ይሻለ እና ከሰው ጋር ያለኝ ነገር በጣም ጥቅ ስለሆነ ልጆቹን አያቸዋለሁ እኔ ጋር የሚሰሩትን ማለት ነው። በጣም ወጣት ናቸው አብዛኞቹ ከአስር ወይ ከአስራ አንድ ያክፍል ትምህርት ያቋረጡ ናቸው። እዛም ያልደረሱ ሊኖሩ ይችላሉ። እና እኔ እነዚህ ሁሉ መንገዶች ሲሄድ አብረውኝ አሉ። እቃውን ብሸጥ ይችላሉ፣ ግን የነሱ ህይወት እየተለወቀ አይደለም እኔ እያደግ። ከዛ ይሄ አይዲያ መጣልኝ። እነዚህ ልጆች እኔ አንድ ነገር ካላደረግኩ፣ በቃ ምንም ለውጥ የሚመጣ ነገር አይደለም ህይወታቸው ላይ። ጊዜ ምን ወሰንኩ፣ አሁን የጀመር ነው ምሳሌ ከኔ አንድ ሁለት አመት በላይ ከሰራሽ፣ እኛ ራሳችን ብሩን አበደርሻለሁ እንሻለሁ ኢኒሻሊሽን ሱቅ እንከራያለን እቃዎቹን ትሰጫቸዋለች። ፍሬንቻይዝ ሆነ ፍሬንቻይዝ በኛ ፎርም ማለት ነው። እንደዛ ስንል እንግዲህ አሁን ላይ እንደምታየው ሀያ ዘጠኝ ብራንች ላይ ደረስን ማለት ነው። ስንት ሴቶች አበቃሽ? በዚህ አይነት መንገድ አስራ ሁለት ሴቶች አብቅተናል። እነሱ ደግሞ በስራቸው ማለት ነው እነሱ ጋር የሚሰሩ ወደ አስር ሴቶች

ኤኤንሲ ሴክሬት ምርቶች አሁን ጀምረናል፣ ኤክስፖርት ጀምረናል። በቅርብ ዲሲ ላይ እቃዎቻችን ይገባ ይገባሉ። አሁን ደግሞ ዌስት አፍሪካ ላይ በጣም እየተንቀሳቀሱ ያለ ነው እና አድጎ ትልቅ ደረጃ የሚደርሱ ነው። ሰውን ሳይዘነጋ ማለት ነው። አድማጮቻችን፣ ከዮርዳኖስ ኩሽ ጋር የነበረን ቆይታ እዚህ ላይ ተጠናቀቀ። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ አመሰግናለሁ። የፕሮግራሙን ተሳታፊዎችና ኤደንን የተከበራቸው አድማጮች ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን። ከእኛ ጋር ስለ ቆያችሁ እያመሰገንን መልካሙን ሁሉ እንመኛለን። ሰሎሞን አባተነኝ አስተናገድኳችሁ። ኮቪድ-19 እየበረታ መሆኑን ያያሉ። በየቀኑ የሚሞተው ሰው ቁጥር በተከታታይ እያሻቀበ ነው። እርስዎም በእያንዳንዷ እንቅስቃሴው ወቅት አደጋ ላይ መሆኑን ያስተውሉ። የከፋውን አደጋ በቀላሉ ሊያቆሙት ይችላሉ። ከመጠንቀቅ አይቦዝኑ። የእጆችዎን ንጽህና አይጠብቁ። ከሌሎች ጋር አይቀራረቡ፣ አይተፋፈጉ። ማስኮን ዘወትርና በትክክል ይጠቀሙ። ከማንም ጋር ሲሆኑ አፍና ፍንጫውን በአግባቡ ይሸፍኑበት። አያነካኩት፣ ከብክለት ይጠብቁት። የተጠቀሙበትን በአግባቡና በጥንቃቄ ያስወግዱት። ይቀይሩት በንጽህና ይጠብቁት እባክዎ አይታመሙ ጤናውን ይጠብቁ ሰላም ጤና ይስጥልን በደህና አደሩ